እግዚአብሔር አምላካችን እናመሰግናለን። አብረን እንጸል። ቅዱስ ቅዱስ ቅዱስና የተፈራ አምላካችን እግዚአብሔር፣ በአንተ በታላቁ የተፈራ አምላካችን ፊት በጌታ በኢየሱስ ክርስቶስ ምህረትና ቸርነት በኩል እንድንቀርብ ታላቁን ስምህን እንድንጠራ ደግሞም በፊትህ የአንተ ምህረትና ቸርነት እንድንለምን በምረትና በቸርነት ውስጥ ደግሞ ሆነን አንተ እንድናከብር ይህን ጊዜ ስለሰጥህን እናመሰግንሃለን። አቤቱ ቸርነህ ቸርነት ብዙ ነውና ክብር ሁሉ ለአንተ ይሁን። እግዚአብሔር አምላካችን ሆይ ኃጢአታችንን እባክህን ስለ ጌታ ስለ ኢየሱስ ክርስቶስ ይቅር እንድትልና በይቅርታ መንፈስ እያንዳንዳችንን እንድትደግፈን እጆችህን ዘርግተህ በጌታ በመንፈስ ቅዱስ ኃይል እንድትባርከን ይሄ ጊዜ የአንተ መከበሪያና ከፍ ከፍ ማለቻ ጊዜ እንዲሆን ለአንተ አሳልፈን እንሰጥሃለን። አቤቱ በመካከላችን ተመላለስ፣ የአንተን ምሕረትና ቸርነት አሳየን። በሙሉ ነፍሳችንና በሙሉ ልባችን እንድናከብርህ ጸጋ አብዛልን። በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን እናመሰግናለን። የመጀመሪያው መዝሙራችን ቁጥር አንድ ነው። አመልካለሁ ይህንን ታላቅ ጌታ ቁጥር አንድ አመልካለሁ ይህንን ታላቅ ጌታ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዘን ራስን የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አእምሮ አይገመትም ወርዱም ስፋቱም አይዘለቅም። አመልካለሁ፣ ይህንን ታላቅ ጌታ አመልካለሁ፣ ለማንም የማይረታ አመልካለሁ፣ ግንበኞች የናቁትን አመልካለሁ፣ የማዕዘን ራስን። ፍቅሩና ይቼ ቀምሼ ዋለሁ ፍጹም ላመልከው ቃል ገብቻለሁ በመከራዬ እርሱ የገባ ይጋፈጠዋል እንዳልረታ። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስም ጥፋቴን ሁሉ በፍቅር እያየ ይቅር ይለኛል ልጄ እያለ። ከሁሉ በፊት ፍቅሩ ሰብሮኛል፣ በመስቀሉ ላይ ነፍሱን ሰጥቶኛል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን። ከእርሱ ሌላ ወዳጅ የለኝም እንደርሱም ይሆን ከቶ አላገኝም። የውስ ችግሬን ሳል ነግረው ያውቃል ለእኔ ሲከብደኝ ይሸከመዋል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን እግዚአብሔር አምላካችን እየተመሰገነ ይሆን። የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር 119 በተከታታይ እያነበብን ነው። ከቁጥር 89 እስከ 104 ያለውን አብረን እንመለከታለን። ገጽ 432 እስከ ገጽ 433 ላይ ብቻ ነው። 89 አቤቱ እግዚአብሔር ሆይ፣ ያንተ ቃል ለዘላለም በሰማይ ይኖራል። ታማኝነትህም ለትውልዶች ሁሉ ነው። ምድርን መስር ትሃታል እሷም ትኖራለች። እንደ ስርዓቶችህም በዚህ ቀን ይቀጥላሉ፣ ሁሉም የአንተ አገልጋዮች ናቸውና። ያንተ ሕግ ተድላዬ ባይሆን ኖሮ እኔ በመከራዬ ያን ጊዜ ጠፍቼ ነበር። እኔ ትእዛዛትን በፍጹም አልረሳም። አንተ በነሱ ሕያው አድርገኸኛል። እኔ ያንተ ነኝ፣ አድነኝ፣ እኔ ያንተን ትእዛዛት ፈልጌአለሁ። ኃጢአተኞች እኔን ለማጥፋት ጠብቀውኛል፣ እኔ ግን ምስክርነቶችህን ምስክሮችህን አስተውላለሁ። እኔ የፍጹምነትን ሁሉ መጨረሻ አየሁ፣ ያንተ ትእዛዝ ግን እጅግ ሰፊ ነው። ሜም የሚለው የሄብሩ ቃል ቀጥሎ ዘጠና ሰባት አቤቱ ህግህን እንዴት ወደድኩት! እሱ ቀኑን ሙሉ የእኔ ማሰላሰል ነው። ሁል ጊዜ ከእኔ ጋር ናቸውና በትእዛዛትህ ከጠላቶቼ ይልቅ ጠቢብ አደረከኝ። የማሰላሰላቸው ምስክርነቶችህን ነውና ከአስተማሪዎቼ ሁሉ የበለጠ ማስተዋል አለኝ። ትእዛዛትህን እኔ ጠብቃለሁና እኔ ከሽማግሌዎች ይልቅ አስተዋልሁ። እኔ ቃልህን እንድጠብቅ ከክፉ መንገዶች ሁሉ እግሮቼን ከለከልሁ። አንተ አስተምርህኛልና እኔ ከፍርዶችህ ዘወር አላልኩም። ቃሎችህ ለአፌ እንዴት ጣፋጭ ናቸው! አሁን ከማር ይልቅ ጣፋጭ ናቸው። በአንተ ትእዛዞች ማስተዋልን አገኛለሁ፣ ስለዚህም የሐሰትን መንገድ ሁሉ ጠላሁ ይላል። ይሄ ያነበብኩላችሁ የአምላካችን ይሄያው እግዚአብሔር ቃል ነው። እግዚአብሔር አምላካችንን ስለ ቅዱስ ቃሉ እናመሰግነዋለን። ለሁላችንም በጣም ጠቃሚ የሆኑ ሶስት ቁጥሮች አሉ እዚህ ከዘጠና ሰባት እስከ መቶ አራት ላይ በእርግጥ መቶ አራትም አራተኛ ሊሆን ይችላል። ግን ዘጠና ስምንት ዘጠና ዘጠኝና መቶን እንዳው በልባችሁ ብታስቀምጡት በህይወት ዘመናችሁ ሁሉ በጣም ይጠቅማችኋል። እና ምን ይላል ቁጥር ዘጠና ስምንት ሶስት ነገሮች ሁል ጊዜ ከእኔ ጋር ናቸውና በትእዛዛትህ ከጠላቶቼ ይልቅ ጠቢብ አደረከኝ ይላል ይሄ የማነጻጸሪያ ቃል ነው ቃልህ ከእኔ ጋር ስለሆነ ከጠላቶቼ ይልቅ ጠቢብ አደረከኝ ብሎ ይናገራል የእግዚአብሔር ቃል አንድን ሰው ከጠላቶቹ ይልቅ ጠቢብ እንደሚያደርገው ይናገራል ቁጥር 99 የማሰላስላቸው ምስክርነቶችህ ነውና ከአስተማሪዎች ሁሉ የበለጠ ማስተዋል አለኝ አሁንም የእግዚአብሔርን ቃል በተመለከተ ነው የእግዚአብሔር ቃል የሚያስተውሉ ምስክርነቶቹን የሚያስተውሉ የሚያሰላስሉ ሰዎች ካስተማሯቸው አስተማሪዎች ሁሉ ይበልጥ ማስተዋል እንዳላቸው ይናገራል። መቶ ትእዛዛትህን እኔ ጠብቃለሁና እኔ ከሽማግሌዎች ይልቅ አስተዋልሁ ይላል። እነዚህ ሶስት ጥቅሶች 98 99ና መቶ በጣም በጣም የእግዚአብሔርን ቃል ለሚጠብቁ፣ የእግዚአብሔርን ቃል ለሚታዘዙ፣ የእግዚአብሔርን ቃል ለሚያሰላስሉ ለሚወዱ የሚያመጡትን ጥቅም ነው የሚናገረው። ከሽማግሌዎች ይልቅ አስተዋልሁ፣ ከአስተማሪዎቼ ይልቅ ማስተዋል አለኝ፣ ከጠላቶቼ ይልቅ ጠቢብ ሆንኩኝ። ቁጥር መቶ አራት በአንተ ትእዛዛቶች፣ በእግዚአብሔር ቃል ማስተዋልን አገኛለሁ፣ ስለዚህም የሐሰትን መንገድ ሁሉ ጠላሁ ይላል። እነዚህ እነዚህ በጣም ድንቅ እና የከበሩ ቃሎች ናቸው። የእግዚአብሔርን ቃል እንድንወድ እንድንታዘዘው እና ብንወደው ብንታዘዘው የሚመጣውን የግል ጥቅም ነው የሚናገረው። ና እባካችሁ የእግዚአብሔርን ቃል እንውደደው። ቁጥር 16ን ነው ቀጥሎ ምንዘምረው። ቁጥር 16 ክብር ለኢየሱስ ይሁን በቀራንዮ መስቀል ላይ በደዌ የደቀቀው ነፍሱን ስለ ኃጢአቴ መስዋዕት ያደረገው የሞትን ቀንበር ሰብሮ እኔኑ ሊያወጣ ነው። ማዳኑን ቀምሻለሁ። ምናለምመልሰው ምናለምመልሰው ክብር ለኢየሱስ ይሁን። አየን፣ አሸናፊነቱን ሀያል እንደሱ የለም። ይክበር ለዘለ አለም ይክበር ለዘለ አለም የተናቀ ደካማ ቢመስልም፣ አመጣጡ ከእሴይ ልጅ ከዳዊት ስር ወጣው ቁጥቋጡ። ኢየሱስ አሸነፈ፣ ፍሬው ምድርን ሸፈነ። የእግዚአብሔርን ፈቃድ በእጁ ተከናወነ በእጁ ተከናወነ፣ ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ኃያል እንደሱ የለም። ይክበር ለዘለአለም፣ ይክበር ለዘለአለ በደሙ ኃይል ጸደቅን በስሙ ድል አገኘን። ማነው የሚቋቋመን? ማንስ ነው የሚገታን? እንገሰግሳለን አሸናፊውን ይዘን ወደ ቅድስቷ አገር በድል እንገባለን በድል እንገባለን። ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ሃያል እንደሱ የለም። ይክበር ለዘለ ዓለም፣ ይክበር ለዘለ ዓለም። ክብር ምስጋና ይዘን በፊቱ እንገባለን፣ በዙፋኑ ላይ ላለው እንሰግድለታለን። ሁሉን የረታ ጌታ ንገስ እንለዋለን። አቤት ለዘለ ዓለም እርሱ ሃያል ነው። አሜን እርሱ ሃያል ነው። አሜን ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ሃያል እንደሱ የለም። ይክበር ለዘለ ዓለም፣ ይክበር ለዘለ ዓለም። እግዚአብሔር አምላካችን ይመስገን። የሚቀጥለው ሁለተኛው የመጽሐፍ ቅዱስ ንባባችን መዝሙር ዘጠና ነው። እዛው መዝሙረ ዳዊት ውስጥ የእግዚአብሔር ሰው የሙሴ ጸሎት ይላል። የእግዚአብሔር ሰው የሙሴ ጸሎት። እዚህ ስላይዱ ላይ በጣም ጥቂት ቁጥሮች ናቸው ያሉት፣ አስራ ሰባት ቁጥሮች ናቸው። በሙሉ አነብላችኋለሁ። ጌታ ሆይ፣ በትውልዶች ሁሉ አንተ መጠጊያ ስፍራ ሆንክልን። ተራሮች ከመወለዳቸው በፊት ወይንም ምድርንና ዓለምን ከመፍጠር በፊት ከዘላለም እስከ ዘላለም አንተ አምላክ ነህ። አንተ ሰውን ወደ ጥፋት ትመልሳለህ፣ እናንተ የሰው ልጆች ተመለሱ ትላለህ። አንድ ሺህ ዓመት በፊትህ እንዳለፈው እንደ ትናንትና እንደ ሌሊትም ክፍል ነውና፣ አንተ በጎርፍ እንደሚወሰድ ወስደሃቸዋል። እነሱ እንደ እንቅልፍ ናቸው። እነሱ በማለዳ እንዳደገ ሳር ናቸው፣ ማለዳም እሱ ይፋፋል ያድጋልም በመሸም ጊዜ ይቆረጣል ይጠወልጋልም። እኛ በቁጣህ አልቀናልና በማትህም ደንግጠናል። አንተም በደሎቻችንን በፊትህ የሚስጥር ኃጢአቶቻችንንም በፊት ብርሃን አስቀመጥህ። ቀኖቻችን በሙሉ በቁጣህ አልፈዋልና ዘመኖቻችንን እንደ ሐሳብ እንጨርሳለን። የዘመኖቻችን ዕድሜ ሰባ አመታት ናቸው። በብርታት የተነሳ ሰማንያ አመታት ቢሆኑ የእነሱ ትምክህት ገና ድካምና ሐዘን ነው። ወዲያውንም ይቆረጣልና እኛም እንበራለን። የቁጣህን ኃይል ማን ያውቀዋል? መዓትህም እንደ መራራትህ ነው። ስለዚህ ዘመኖቻችንን መቁጠር አስተምረን፣ ያም ልቦቻችንን ለጥበብ እንድንሰጥ ነው። አቤቱ እግዚአብሔር ሆይ ተመለስ፣ እስከ መቼ ነው? ይህም ስለ ባሪያዎችህ ያሳዝንህ። በዘመናችን ሁሉ እንድንደሰት እኛም ሐሴትን እንድናደርግ አቤቱ ማለዳ በምሕረትህ አጥግበን መከራ ባሳየህን ዘመናት መጠን ክፉም ባየንባቸው ዓመታቶች ፋንታ ደስ አሰኘን። ያንተ ስራዎች ለባሪያዎችህ፣ ክብርህም ለልጆቻቸው ይገለጥ። የእግዚአብሔር የአምላካችን ሞገስ በእኛ ላይ ይሁን፤ የእጆቻችንንም ስራ በእኛ ላይ አጽና። አሁን የእጆቻችንን ስራ አንተ አጽናው። አስደናቂ የእግዚአብሔር ቃል ነው። እግዚአብሔርን ስለ ቅዱስ ቃሉ እናመሰግነዋለን። ያው እንደምታውቁት እሁድ እሁድ ከሁለት ሰዓት ተኩል ጀምሮ እስከ ለአራት አስር ሩብ ጉዳይ ድረስ እንደዚህ አይነት የአምልኮና የእግዚአብሔር ቃል የእግዚአብሔር አምልኮ ጊዜ አለን። እግዚአብሔርን ስለዚህ እናመሰግነዋለን። ክብር ሁሉ ለእግዚአብሔር ይሁን። የሚቀጥለው ሳምንት ጀምሮ እኔ እዚህ አልኖርም። ማክሰኞ ከነገ ነገ ሌሊት ማለት ነው ወደ አዲስ አበባ ሄዳለሁ እግዚአብሔር ቢፈቅድ እና ብንኖር እዛ የተለያዩ ቦታዎች አገልግሎቶች አሉኝ። አዲስ አበባም ደብረ ብርሃንም። ስለዚህ ለዚህ አገልግሎቶች እንድጸልዩልኝ ያው ጠይቃችኋለሁ። እዚህ ቸርች በጣም ይጸልያሉ። እናት ትነግረኛለች በየሳምንቱ ፓስተር በቃ ያለአንታ ያወራም እያለች ትለኝ ነበር እና ጥሩ ነው። በጸሎት በጣም ይደግፉናል። እግዚአብሔርን እናመሰግናለን። ስለዚህ ሁላችንም መጸለይ ይገባናል እና ደብረ ብርሃኖች እና ከየቦታው ያሉ የእግዚአብሔር ቅዱሳን ሰላምታ አቅርበውላቸዋል እግዚአብሔር ይመስገን ስለዚህ ምንድን ነው ማሳሰቢያዬ እሁድ እሁድ ቢያንስ አንድ ጊዜ ክርስቲያን ቸርች መሄድ አለበት እና እሁድ ጠዋት የአማርኛ ፕሮግራም ስለሌለ ወይም እሁድ ማታ የእግዚአብሔር ፊት መቅረብና ማምለክ አስፈላጊ ስለሆነ አትቅሩ ባለፈው ሳምንት የዛሬ ሶስት ሳምንት ሙሉ መቤት ያለፈው ሳምንት ምሕረት ዛሬ ደግሞ ታደሰ የዚህ ቤተ ክርስቲያን አባል ሆነዋል። ኢንተርቪው ተደርገው አንድ ሰው በቤተክርስቲያን አባል መሆን አለበት። ስለዚህ የቤተ ክርስቲያን አባል ያሉ ናቸው። አባላት እንድትሆኑ አሁንም ማሳሰብ እወዳለሁ። በጣም በጣም አስፈላጊ ነገር ነው። ቤተ ክርስቲያን እና አማኞች መጣመር አለባቸው አብለው አብረው። ስለዚህ ይህንን ማሳሰቢያ እናገራለሁ። ያው አሁን በመስጠት የምናመልክበት ጊዜ ነው። ወንድማችን ዴቪድ ወደዚህ መጥቶ በመስጠት እግዚአብሔርን እናመልካለን። እንጸልይ። ከዘላለም እስከ ዘላለም የከበርክ እጅግ በጣም ቅዱስ፣ በጣም ኃያል፣ በጣም አስደናቂ ከምናስበውና ከምንገምተው በላይ ክቡር የሆንክ የዘላለም አምላክ እግዚአብሔር አባታችን በታላቁ ዙፋን ፊት ተሰብስበን ታላቁን ንጉሥ ልናመልክህ እና አምልኳችንን ልትቀበል እንደዚህ ሰብስበህን ስለ አለህ እናመሰግንሃለን። አቤቱ ቸር ነህ፣ አስደናቂ ነህ፣ እናመሰግንሃለን። እግዚአብሔር አምላካችን ፊትህ መቅረብ የማይገባንን እኛን በፊት እንድንቀርብ በጌታችን በኢየሱስ ክርስቶስ በኩል ትልቅ ቸርነት እና ምሕረት ስላደረግህልን እናከብረሃለን። አሁንም አምልኳችንን ቅድም እንደተቀበልክ አሁንም እንድትቀበልልንና በመካከላችን በጌታ በመንፈስ ቅዱስ ኃይል እንድትመላለስ ስናመልክህ እንድትመለክልን እንማጸንሃለን። እግዚአብሔር አምላካችን እንደ በደላችን ያላድረክብን ቸር ነህና ክብር ላንተ ይሁን። ስለዚህ እያከበርንህ ይህንን ጊዜ ላንተ አሳልፈን ስንሰጥ በመካከላችን መኖር ተገብቷቸው የሌሉትን በያሉበት ቦታ በቸርነትህ እና በምረትህ እንድታስባቸው በጌታ በኢየሱስ ክርስቶስ ስም እንማጸናሃለን። ክብር ሁሉ ላንተ ይሁን፣ በጌታ በኢየሱስ ስም አሜን። ሶስተኛው መዝሙራችንና ወደ ጌታ ቃል የሚወስደን ቁጥር ሰባት ነው። ሰላም አለኝ በልቤ በልቤ የሚለው ነው። እንዘምረዋለን። ሰላም አለኝ፣ ሰላም አለኝ፣ ሰላም አለኝ በልቤ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ ስሞት ወደ ጌታ ሄዳለሁ በኢየሱስ ደም በኢየሱስ ደም ታጠበልኝ ኃጢአቴ ኃጢአቴ ተለወጠ ሕይወቴ በይ እጸናለሁ ስሞት ወደ ጌታ ሄዳለሁ እረፍታለኝ እረፍታለኝ እረፍታለሁ በኢየሱስ በኢየሱስ የማይጠፋ ደስታ የማይናወት ተስፋ በሕይወቴ በጣም ተስፋፋ ተለወጥኩኝ ተለወጥኩኝ ተለወጥኩኝ በኢየሱስ በኢየሱስ አዲስ ፍጥረት ሆኛለሁ መንፈሱን አግኝቻለሁ ስሞት ወደ ጌታ ሄዳለሁ። ሀዘን የለም ጭንቀት የለም ፍርሃት ጠፍቷል ከልቤ ከልቤ መንፈሱ ያጽናናኛል በደስታ ሞልቶኛል። ጌታ ዞ ትሪ ጠብቀኛል ላመስግነው ላመስግነው ላመስግነው ጌታዬን ጌታዬን በመስቀል ተሰቃይቶ ከፈለልኝ ዳዬን ክብር ክብር ለስሙ ይሁን። እግዚአብሔር አምላካችን ይመስገን። ዛሬ የምንመለከተው አጭር መልእክት ነው ያለኝ ረጅም መልእክት አይደለም። ባለፉት ጥቂት ሳምንታት አንደኛ ዮሐንስን ምዕራፍ አንድ እና ምዕራፍ ሁለትን ተመልክተናል። ምዕራፍ ሁለትን ትናንት ባለፈው ሳምንት የጨረስ ነው እና በየምዕራፉ ብሬክ አንዳንድ መልእክቶች የማቅረብ እቅድ አለኝ። ስለዚህ ዛሬ ደግሞ የመጨረሻ ሳይሆን ወደ ኢትዮጵያ ከመሄድ በፊት ያለ መልእክት ስለሆነ በዚህ መልእክት ያው ለተወሰነ ጊዜ አብረን አንሆንም ማለት ነው። ግን የመልእክቴ ርዕስ የሙሴ ጸሎት መግቢያ የሚል ነው። የሙሴ ጸሎት መግቢያ መዝሙር ዘጠና ቁጥር አንድ ነው። እና አጭር መልእክት ነው ብያለው፣ የማቀርበው ግን ይህንን የሙሴ ጸሎት መግቢያ የሚለውን ከመዝሙር ዘጠና ቁጥር አንድ ላይ እንመለከታለን። ቁጥሮቹ መዝሙሩን እንዲሁ አሰሳ አደርገዋለሁ፣ ግን የመግቢያው ላይ ብቻ ነው የማተኩረው። መግቢያው ያልኩት ቁጥር አንድን ነው። እንደምታዩት መዝሙር ዘጠና እንደዚህ ይላል። የእግዚአብሔር ሰው የሙሴ ጸሎት ብሎ ነው የሚጀምረው ርዕሱ። እና ቁጥር አንድ ጌታ ሆይ በትውልዶች ሁሉ አንተ መጠጊያ ስፍራ ሆንክልን ብለው ይናገራል። በቀጥታ በዚህ በጸሎቱ ወይም በመዝሙሩ ላይ አድሬስ የተደረገው ጌታ ነው ያህዌ እግዚአብሔር ነው አድሬስ የተደረገው እና አንዳንድ ነገሮችን እንደ መግቢያ ነግራችሁና አንድ አምስት ነጥቦችን ፈጠን ፈጠን ብዬ በመናገር ጨርሳለሁ። ይሄ መዝሙር ዘጠና ያለው መግለጫ የመግቢያው ክፍሉ ነው። ቁጥር አንድ የሙሴ ማንነት ገልጾልናል። እንደምታዩት ሙሴ እዚህ ርዕሱ ላይ የእግዚአብሔር ሰው ተብሎ ነው የተጠቀሰው። እና እውነት ነው የእግዚአብሔር ሰው ነው ሙሴ እግዚአብሔርን ያገለገሉ እግዚአብሔርን የሚያገለግሉ በእውነት እና በንጽህና በቅድስና እንደ እግዚአብሔር ፈቃድ የሚመላለሱ ሰዎች የእግዚአብሔር ሰዎች ናቸው። እኛ ሁላችንም የእግዚአብሔር ሰዎች ነን፣ ግን ሙሴ በተለይ የእግዚአብሔር ሰው ተብሎ ነው እዚህ ጋር አድሬስ የተደረገው። መዝሙሩን የጻፈው ራሱ ሙሴ ነው። ምናልባት ይህንም መዝሙር የጻፈው በህይወቱ ወደ መጨረሻ አካባቢ እንደሆነ ይታወቃል። እንደዚህ አይነት ኢንፎርሜሽኖችን ማወቅ ስለ አንዳንድ መዝሙሮች ጥሩ ነው። ይሄ ጸሎት ነው ነው የሚለው ግን መዝሙርም ነው። እስራኤሎች ዘምረውታል አሁንም አሁንም ይዘምሩታል። በዚህ እንግሊዝ ሀገር የሆኑ ቸርቾች አሉ እኔ የማውቃቸው እና ብዙ ጊዜ የሚዘምሩት ሜትሪካል ሳምስ የሚል የሜትሪካል የቁጥራዊ መዝሙሮችን ነው የሚዘምሩት። ሌላ ሰዎች የደረሷቸውን መዝሙሮች በጭራሽ አይዘምሩም እና የሚዘምሩት በእርግጥ እኛ አንቀበለውም ያንን ግን በጣም ይባረኩበታል እና እነዚህ ሜትሪካል ሳምስ የሚዘምሩ እነዚህ ቤተ ክርስቲያኖች ይሄንን ራሱን ቁጥሩን እንዳለ ይዘምሩታል እንዳለ። እና በጣም ደስ ይላል፣ በጣም ያጽናናል። እና ጸሎት ነው መዝሙርም ነው። ተዘምሯል፣ ደግሞም ተጸልዋል። በሙሴ ተጸልዋል፣ በሰዎችም ተጸልዋል። እኛም እንደ ጸሎት ርዕስ አንዳንዶቹን ልናነሳቸው እንችላለን በኋላ እና ሙሉ መዝሙር ግን አስደናቂ ነው። አስራ ሰባት ቁጥሮች አሉት ሁሉንም ማየት ጊዜ አይበቃም። እኔ እንደማም ነው። ስለዚህ ቁጥር አንድ ለሁላችንም ልብ በጣም የሚናገረው ነገር ስላለ ይሄንን ቁጥር አንድን በተለይ አትኩረን እንመለከተዋለን። እንዳልኩት ቅድም ሙሴ ከመሞቱ በፊት ጥቂት ጊዜ በፊት እንደጻፈው ነው የሚታመነው እና ሙሴ የሞተበትን ሁኔታ ዘዳግም ላይ ብትመለከቱ እግዚአብሔር ወንድምህ አሮን በዚህኛው ተራራ ላይ ሞቷል፣ አንተ ደግሞ የፈስጋ ተራራ በሚባለው ላይ ወጥተህ ከነአንን ታይና ትሰናበታለህ ብሎ እግዚአብሔር እዛ እንዳሰናበተው ይታወቃል። ስለዚህ መዝሙሩ ተጽፎ ለታሪክ ተቀምጧል። እግዚአብሔር ይመስገን። የሚቀጥለው አንደኛው ነጥቤ ታዲያ ከመዝሙሩ ከመማራችን በፊት የሙሴ የጸሎቱን ክፍፍል ጥቂት ብናየው ጥሩ ነው። ይሄ መዝሙር 17 ቁጥር አለው ብያቸዋለሁ። በመጀመሪያ ቁጥር አንድና ቁጥር ሁለት ላይ ያለውን ተመልከቱ። ጌታ ሆይ በትውልዶች ሁሉ አንተ መጠጊያ ስፍራ ሆንክልን ብሎ ተራሮች ከመወለዳቸው በፊት ወይም ምድርንና ዓለሙን ከመፍጠር በፊት ከዘላለም እስከ ዘላለም አንተ አምላክ ነህ ብሎ አዋጅ አስቀምጧል። የእኛ እግዚአብሔር ይሄ ሰማይና ምድር ከመፈጠሩ በፊት የነበረ እግዚአብሔር ነው። ይሄን ሰማይና ምድርን እኛን የፈጠረ እግዚአብሔር ነው። እግዚአብሔር ክቡር ነው፣ በጣም ክቡር ነው። የሚያውቁት ሰዎች እግዚአብሔርን እንደ ሰው አያዩትም፣ እንደ ጣዖትም አያዩትም። እግዚአብሔር እጅግ በጣም ክቡር ነው። ምድርና ሰማይ ከመፈጠራቸው በፊት የነበረ እግዚአብሔር ነው። አሁን እኔ በዚህ በአገልግሎቴ ውስጥ ከማያቸው አንዳንድ ጉድለቶች መካከል አንዱ ሰዎች እግዚአብሔርን ያለማወቃቸው ችግር ነው። ሙሴ እግዚአብሔርን ፐርሰናል ያወቀ ሰው ነው እና ፊት ለፊትም ያነጋገረ ሰው ነው። ራሱ እግዚአብሔር ለሙሴ መስክሮለታል። ለወንድሙ አሮን እና እህቱ ማርያም በሙሴ ላይ አምፀው ነበር። ዘሁልቁ ምዕራፍ 16 አካባቢ ብትመለከቱ ምዕራፍ 12 ጀምሮ እግዚአብሔር በሱ ተናግሯል፣ ደግሞም በእኛ ተናግሯል። እሱ ማን ነው ብለው። በእርግጥ ታናሽ ወንድማቸው ነው ሙሴ የአሮንም የማርያምም። እና በሙሴ ላይ ለማመፅ በነበሩበት ጊዜ እግዚአብሔር ተገልጦ እኔኮ ለሰዎች በህልም እገለጣለሁ በራዕይ ይገለጣለሁ ግን ለሙሴ እንደዛ አይደለም፣ ፊት ለፊት ነው የተገለጥኩለት እና ከማናችሁም የተለየ ሰው ነው እና እንዴት በሙሴ ላይ ለመናገር ተነሳችሁ ብሎ ማርያም በለምጽ እንድትቀሰፍ ተደረገ። በእርግጥ በኋላ ሙሴ ጸልዮ እግዚአብሔር ምሯታል። አሮንም የሚገባውን ቅጣት አግኝቷል። ግን ይሄ እግዚአብሔርን ያወቀ ሰው ነው። እግዚአብሔር ከዘላለም እስከ ዘላለም፣ ከዘላለም በፊት ምድርና ሰማይ ከመፈጠራቸው በፊት ዘላለማዊ መጀመሪያ የሌለው ደግሞ መጨረሻ የሌለው አምላክ ነው እግዚአብሔር። ይህንን እግዚአብሔርን ስናውቅ እኛ ራሳችን እንለወጣለን። ልዩ ሰዎች ነው የምንሆነው። እግዚአብሔርን አለማወቅ ሰዎች በብዙ ችግርና ፈተና ውስጥ ሲከታቸው ታይቷል። ሁለተኛ ቁጥር ሁለት ላይ ያው እዚህ የጻፍኩት የተናገርኩት ካለመኖር ወደ መኖር ዓለምን እኔና እናንተን ያመጣ እግዚአብሔር መሆኑን ማወቅ ጥሩ ነው። እዛ እንደ ሶስተኛ ነጥብ እግዚአብሔር እና የሰዎች ልጆች ከቁጥር አራት እስከ ስድስት ላይ እንደዚህ በሚል መልክ ተነግሯል። አንድ ሺህ ዓመት በፊትህ እንዳለፈ እንደ ትናንት እንደ ሌሊትም ክፍል ነው። የእግዚአብሔር የእግዚአብሔርን ታላቅነት፣ ፈራጅነት፣ ሁሉን ተቆጣጣሪነት ሲናገር አንተ በጎርፍ እንደሚወሰድ ኃጢአተኞችን ወስደሃቸዋል። እነሱ እንደ እንቅልፍ ናቸው፣ የሉም። እነሱ በማለዳ እንዳደገ ሳር ናቸው። ማለዳ እሱ ይፋፋል፣ ያድጋል፣ በመቼ ጊዜ ይቆረጣል፣ ይጠወልጋል ብሎ እግዚአብሔር በኃጢአተኛ ሰዎች ላይ ፍርድ እንደሚያመጣ የሚናገር ክፍል አሉ። ይሄ የሙሴ ጸሎት እግዚአብሔር በታሪክ የታወቀ አምላክ ነው። ኃጢአተኞችን ያው በክርስቶስ በኩል ወደ እሱ ከመጡ ይቅር ይላል። ግን በትዕቢት በልበ ደንዳናነት በአመፅ የሚቀጥሉትን ደግሞ እግዚአብሔር እንዴት እንደሚቀጣ ያቅበታል፣ እና እዚህ ጋር የሚናገረው ሀሳብ ያንን ነው። ከዛ የሰው የምድር ህይወት መጨረሻን ቁጥር 10 እስከ 11 ላይ ይናገራል። ይገርማል ቁጥር 10 እስከ 11 ላይ የዘመኖቻችን እድሜ ሰባ አመታት ናቸው። በብርታት የተነሳ ሰማንያ አመት ቢሆኑ የነሱ ትምክት ገና ድካምና ሐዘን ነው። ከሰባ አመት በላይ እንኳን ቢኖሩ ሰዎች የሚመኩበት ትምክት ድካምና ሐዘን ነው እና ወዲያውኑም ደግሞ ይቆረጣል። እኛም ከስጋችን ተለይተን እፍ እንላለን ነው የሚለው እንበራለን እንሞታለን። ዘላለማዊ የሆነ ሰው በምድር ላይ እዚኛው የዘላለም እዚኛው ክፍል ነው። እኔ የምለው የዘላለም እዚኛው ክፍል እዚህ ባለንበት ጊዜ ስጋችን ከነፍሳችን መለየቱ አይቀርም። ቁጥር 11 የቁጣህን ኃይል ማን ያውቀዋል? መዓትህም እንደ መፈራትህ ነው ብሎ እግዚአብሔር የሚቆጣ አምላክ ነው፣ ግን ደግሞ የሚራራም አምላክ ነው እና ከዛ ጸሎቱን ነው የምታዩት አሁን እስከ ቁጥር 11 ድረስ ያለው ነገር እንደ መግለጫ ሆኖ ቁጥር 12 ላይ ልመና ሲያቀርብ ታያላችሁ። ምን ይላል ቁጥር 12 ላይ? ስለዚህ ዘመኖቻችንን መቁጠር አስተምረን፣ ያም ልቦቻችንን ለጥበብ እንድንሰጥ ነው። አቤቱ እግዚአብሔር ሆይ ተመለስ፣ እስከ መቼ ነው? ይህም ስለ ባሪያዎችህ ያሳዝንህ እያለ ይቀጥላል። የሚገርም ነው። ዘመኖቻችንን መቁጠር አስተምረን። ብዙ ሰዎች ዘመኖቻቸውን መቁጠር አይፈልጉም። ሙሴ የሚለው ስንት ዓመት እንደኖረን መቁጠር አስተምረን እና የሕይወትን መጨረሻ እና መጀመሪያ ማወቅ አስተምረን አስተምረን፣ እግዚአብሔር ሆይ ልክ የሕይወትን መጨረሻ ያልተማሩ ሰዎች እጅግ በጣም አደጋ ውስጥ ይወድቃሉ። ሳያስቡት ድንገት ይቀሰፋሉ፣ ይሄዳሉ። ለዚህ ደግሞ እኛ ሁላችንም ምስክሮች ነው። ስለዚህ ይህንን ይናገርና ለምንድን ነው ግን ዘመኖቻችንን መቁጠር አስተምረን ያለውን ያለበትን ምክንያት ይናገራል። ለእግዚአብሔር ነው ይህንን ነገር የሚናገረው። ስለዚህ ዘመኖቻችንን መቁጠር አስተምረን፣ ምን ያህል ዘመን እንደኖርን ደግሞ በእርግጥ አናቀውም። አንተን የምታውቀው ምን ያህል ዘመን እንደቀረን አስተምረን ብሎ ግን ለምን ለምን ለሚል ጥያቄ ምን ይላል? ያም ልቦቻችንን ለጥበብ እንድንሰጥ ነው። የሰዎች ልጆች ልቦች ለጥበብ ያልተሰጡ ናቸው። በጣም ያሳዝናል። ሰዎች ሁሉ እንደ ሞኞች ነው የሚኖሩት በዚህ ዘመን። ነገ ምን እንደሚመጣ አቁም ግን ዛሬ ሁሉን ነገር ማድረግ እንደሚችሉ ያስባሉ። ልቦቻችን ለጥበብ ሲሰጡ የህይወትን ምንነትና የህይወትን ዓላማ የህይወትን ትርጉም እንረዳለን። እግዚአብሔር የሚፈልግብንን ነገር እናደርጋለን። እኔ አንድ በጣም የሚገርም የድሮ መንፈሳዊ ሰው ምክር ለወጣቶች የሚል የጻፈውን መጽሐፍ አንብቤያለሁና፣ ምክር ለወጣቶች በሚለው መጽሐፉ ላይ ስፓራጉ ነው የሚባል ሰው ነው። መጽሐፉ ኤሌክትሮኒክሊ አለኝ በ በ ምንድን ነው ዲጂታል ኮፒ አለኝ እና ለወጣቶች በሰጠው ትምህርት ሲያስተምር በተከታታይ ለወጣቶች በተሰጠ ትምህርት ወጣቶች ገንዘብን በተመለከተ እንደዚህ አይነት አመለካከት ይኖራችሁ፣ ተቃራኒ ጾታን በተመለከተ እንዲህ አይነት አመለካከት ይኖራችሁ፣ ትዳር መስርታችሁ ከሆነ እንዲህ እንዲህ አይነት ህይወት ይኖራችሁ ምናምን ብሎ፣ ግን አንድ ትልቅ ርዕስ ውስጥ ለሞት ተዘጋጁ ብሎ ሰው ለሞት መዘጋጀት እንዴት እንዳለበት የሚያስተምረው ክፍል አለው እና ገርሞኛል። ልክ ከሙሴ አመለካከት ጋር የሚሄድ ነው። ዘመኖቻችንን መቁጠር አስተምረን፣ ለጥበብ ልባችንን እንድንሰጥ፣ የህይወትን ትርጉምና አላማ እንዲገባን፣ እዚህ ምድር ላይ ዘላለማዊዎች እንደሆነን እንዳልሆንን እንድናውቅ፣ ዘላለም የሚጠብቀን አለም እንደሆነ እንድናስብ፣ ቀጥሎ ለምህረትና ለበረከት ጸሎትን ጸልዋል፣ ከቁጥር 13 ጀምሮ አቤቱ እግዚአብሔር ሆይ፣ ተመለስ እስከ መቼ ነው? በዘመናችን ሁሉ እንድንደሰት እኛም ሀሴት እንድናደርግ አቤቱ፣ ማለዳ በምረት አጥግበን ጸሎት ነው። መከራ ባየንበት ዘመን መጠን መከራ አይተናል። ልክ ይህንን ጸሎት ሲጸልይ ሙሴ ወደ የሚቀጥለው ነጥብ ላይ የምመጣበት ነው። እስራኤላውያን በትክክል መከራ አይተዋል። ሙሴ ራሱ መከራ አይተዋል። መከራ ባየንበት ዘመን መጠን ብሎ ክፉ ባየንባቸው አመታቶች ፋንታ በነዛ ዘመን መጠን እና ክፉ ባየንባቸው አመታቶች ፋንታ ደስ አሰኘን ብሎ ጸሎት ሲጸልይ ታያላችሁ። እስከ ቁጥር 17 ድረስ ጸሎት ነው። ይህ የሙሴ ጸሎት የመዝሙር ዘጠና ክፍፍል ነው። የሚቀጥለው ነጥብ ላይ ያው ረጅም ሰዓት አልወስድም ብያለው በጣም በማብራራት አልቆይም። የሚቀጥለው ክፍል ላይ የሙሴን አጭር የሕይወት ታሪክ እንደዚሁ ብነግራችሁ ጥሩ ነው። አጭር የሕይወት ታሪክ ሙሴ የት ነው የተወለደው ብዬ ብጠይቃችሁ መጽሐፍ ቅዱስ በማንበብ የምታውቁ ሰዎች ዘጸአት ምዕራፍ አንድ ላይ የነበረ ታሪክ ታዩ ና ዘጸአት ምዕራፍ ሁለት ላይ አንድ ና ሁለት ላይ ሙሴ እንደተወለደ ታያላችሁ። ሙሴ የተወለደበት ዘመን በጣም አስጨናቂ ዘመን ነው። ወንድ ልጅ አይወለድ ተብሎ በመንግስት በአዋጅ ከአይሁዳውያን መካከል ወንድ ልጅ ከተወለደ ንቅ ተደርጎ ይሙት የተባለበት ዘመን ነው እና ስለዚህ በመጨረሻው በዛ ዘመን ተወለደ። እናትና አባቱ መልካም ልጅ ሆኖ ስላዩት ሶስት ወር ሸሸጉት። አንዳንድ ጸሐፊዎች ልክ ፊቱ የሆነ የንጉስ ፊት ይመስል ስለነበረ ይህን ልጅ ለሚገሉ ሰዎች አንሰጥም ብለው ሸሽገውት እንደነበረ፣ የአማረ ህፃን ነው ሸሸጉት። በአባይ ወንዝ ላይ ማርያም እህቱ፣ ታላቅ እህቱ እያየች በቅርጫት እየተንሳፈፈ የፈርዖን ልጅ አገኘችው፣ አሳደገችው። የሚገርም ነገር ነው። እኔ ይህንን ሳስብ የመጀመሪያ አርባ ዓመቱን በቤተ መንግስት ውስጥ ነው ያሳለፈው። ብዙ ነገር ተምሯል። ሙሴ አዋቂ ነው። የፈርዖንን ጥበብ በፈርዖን በግብፅ ውስጥ ያለውን ማንኛውን ምስኪል የተማረ ሰው ነው። በኢኮኖሚም በኢንጂነሪንግም እና በጣም የሚገርም ሰው ነው። በአድሚኒስትሬሽንም በመሪነትም የተማረ ሰው ነው። ፈርዖን ይሆናል ተብሎ የታሰበ ሰው ነው። የመጀመሪያ አርባ ዓመቱ ቤተ መንግስት ውስጥ ነው ያለፈው። ግን እኔ ይህንን ሳስብ አንድ ነገር ጠቆም ማድረግ እፈልጋለሁ። የሰውን ሕይወት የት እንደሚወለድ፣ የት እንደሚኖር፣ የት እንደሚሞት ማን ነው የሚወስነው? እግዚአብሔር ብቻ ነው የሚወስነው። እኛ ሁላችንም እዚህ ነው ያለነው። የት እንደተወለድን እናቃለን። እኔ የተወለድኩበት ቦታ አውቀዋለሁ። ገጠር ገጠር፣ ከዛ እዚህ መጥቶ ይኖራል የሚል ማንም ሰው ማንም ሰው አይገምትም። ግን መጥተናል እዚህ እዚህም የተወለዱ ሰዎች አሉ። ግን የሰው ሕይወት የት እንደሚወለድ፣ የት እንደሚኖር፣ ምን እንደሚማር፣ ከነማን ጋር እንደሚገናኝ የሚመራው እግዚአብሔር ነው እግዚአብሔር ነው። እኔ እዚህ መጥቼ ብዙ ሰዎችን አውቅ ያለሁ። በቅርብ ቀን ሲንሲናቲ ሄጄ ነበር። የማልጠብቃቸው አይነት ሰዎች ጋር ተገናኝቻለሁ። አንድ ጊዜ ከባለቤቴ ጋር ሲንሲናት ሄደን ቡና አፍልጠን ነጮች በጣም ሲደሰቱ አይተናል። እና ይህንን ሁሉ ሰዎች እንዲያደርጉ የሚያደርግ ከሰዎች ጋር ግንኙነት ሰዎች እንዲያደርጉ የሚያደርግ እግዚአብሔር ነው፣ እግዚአብሔር ነው፣ እግዚአብሔር ነው። ሙሴ ይሄ በደንብ የገባው ሰው እንደሆነ በኋላ መረዳት ትችላላችሁ። እና ይህም በተመለከተ ነው ሐዋርያ ስራ ምዕራፍ 17 ላይ ሐዋርያው ቅዱስ ጳውሎስ ለአቴንስ ከተማ ለተሰበሰቡ ፈላስፎች ለስቶይክስ እና ለኤፒኩሪያንስ ለሚባሉ ፈላስፎች በተናገረበት ጊዜ በጣም የሚገርም ነገር ነው የነገራቸው። እና ቁጥር 22 ላይ ከዚያም ጳውሎስ በማርስ ኮረብታ መካከል ቆሞ እንዲህ አለ፣ እናንተ የአቴና ሰዎች ሆይ በሁሉም ነገር በጣም ሃይማኖተኞች እንደሆናችሁ አለሁ ብሎ እና ወረድ ብሎ ሁሉንም ነገር አላነብም። ምን ብሎ ነው የተናገረው? አንድ ነገር እንደሚያስፈልገው እግዚአብሔር በሰዎች አይገለገልም ብሎ ሰዎችን ግን የሚኖሩበትን ዳርቻ ቁጥር 26 እሱም በምድር ሁሉ ፊት እንዲኖሩ የሰው ልጆችን ሁሉ ከአንድ ደም ፈጠረ የነሱንም መኖሪያ ዳርቻዎችንና ጊዜያትን አስቀድሞ አዘጋጅቶ ወስኖላቸዋል ብሎ የምንኖርበትን ቦታ ዳርቻ ጊዜ ጊዜ ራሱ ይችን ጊዜ እዚህ ክፍል ውስጥ እንድናሳልፍ አስቀድሞ የወሰነ እናያዘጋጀ እግዚአብሔር ነው። እግዚአብሔርን እንደዚህ እንደሆነ የማንረዳ ከሆነ በጣም ከስረናል። ዝም ብሎ ሃይማኖተኞችንን ማለት ነው። ሁለተኛው አርባ ዓመት ሙሴ ሙሴ ሶስት አርባ ዓመት ነው የኖረው አንደኛ የመጀመሪያ አርባ ዓመት በቤተ መንግስት፣ ሁለተኛው አርባ ዓመት በሚዲያም ምድረ በዳ የሰዎች በግ የሰው በግ የአንድ ሰው የሚስቱን አባት ሰው በግ እያደገ ኢትዮጵያዊት የተባለችውን ሴት ያገባትን ከብቶች እያገደ የኖረበት ቦታ ነው። በዚያ ውስጥ ምን እንደተማረ አልተጻፈም። ነገር ግን ከእግዚአብሔር ጋር አስደናቂ ሕብረት ኖሮት እንደኖረ መገመት ይቻላል። ሚዲያም ምድረ በዳ ውስጥ የመጨረሻ አርባ ዓመቱ፣ ሊጠቃለል ሲል ሰማንያኛ ዓመቱ ላይ እግዚአብሔር በቁጥቋጦ ውስጥ በሚነድ እሳት ተገልጦለት ሙሴን ፍለፊት እንዳናገረው ዘፀአትን ምዕራፍ ሁለት ምዕራፍ ሶስት ብታነቦ ታገኛላችሁ። በጣም አስደናቂ የሆነ ታሪክ ነው። ዝርዝር የለውም፣ ግን ታሪኩ ድንቅ ነው። እኔ ድሮ ከአባቴ ጋር ወደ በሆነ በሆነ ቅዳሜዎች፣ ወደ መርካቶ የምንሄድባቸው ጊዜዎች ነበሩ እና ከአባቴ ጋር እየሄድን መንገድ ላይ የሚያሳዝን ነገሮች እናይ ነበር። በማለዳ ተነስተን ነው የምንሄደው እና የቀይ ሽብር ጊዜ ነበር። በሞቱ ወጣቶች መካከል እናልፍ ነበር እና በዛን ጊዜ አንዳንድ መንፈሳዊ ነገሮች ከአባቴ ጋር አወራ ነበር እና አወራ ነበር። ገና ጌታን አልተቀበልኩም። እና ስለ ሙሴ የአርባ ዓመት ታሪክ በኦርቶዶክስ ባህል ውስጥ የሚነገር የነገሩ ነገር አለ። ሙሴ እግዚአብሔር ወደ ግብፅ እንደገና ሂድና ህዝቤን ከግብፅ አውጣ ብሎ ሲናገረው ሚስቴንና ልጆቼን ምን አደርጋቸዋለሁ ብሎ ጥያቄ እንዳቀረበ፣ ከዛ ወደ ወንዝ ዳር ሄዶ እጁን ወንዝ ውስጥ እንዲልክና አንድ ድቡልቡል ድንጋይ እንዲያነሳ ከዛ ድንጋዩን አንስቶ እንዲፈነክተው አዘዘው አሉኝ። እና ከዛ ድንጋዩን ሲፈነክተው ድንጋይ ውስጥ አንዲት ትልና ቅጠል የሆነች አትክልት ውስጥ አገኘ። እና ይህንን ትል እዚህ ድንጋይ ውስጥ የሚመግበው ማን ነው ብሎ ጠየቀው። እግዚአብሔር አሉኝ ማን ነው የሚመግበው? እግዚአብሔር ነው። ድንጋይ ውስጥ ቅጠል አስቀምጦ፣ አትክልት አስቀምጦ ትልን ምንም ያደርግ የሚመግብ ለዚህ ትል የምጠነቀቅ ከሆነ ለአንተ እንዴት አልጠነቀቅም ነው ያለው፣ እና ከልቤ ውስጥ አይጠፋም። እግዚአብሔር አርባ ዓመት በምድረበዳ ሙሴን ጠብቆታል። ብዙ ዝርዝር ነገሮች አናቅም፣ ግን አስደናቂ ትምህርቶች እንዳስተማረው ማሰብ እንችላለን። ሶስተኛ አርባ ዓመቱ እስራኤላውያንን ግብፅ ሄዶ አውጥቶ እዚያ አሁን ይሄ መዝሙር የተጻፈበት አካባቢ ዮርዳኖስ ዳር ላይ ቆሞ ነው የምናየው ሙሴ መቶ ሃያኛ ዓመቱ ላይ ነው እና አርባ ዓመት ሙሉ የእግዚአብሔርን እጅ ያየ ሰው ነው ሙሴ አርባ ዓመት ሙሉ እግዚአብሔር በምድረበዳ በዳ በቀን በቀን በዳመና አምድ ለሊት ለሊት በብርሃን አምድ በእሳት አምድ እየመራ ሕዝቡን ከግብፅ እዚህ ዮርዳኖስ ዳር ላይ ሲያደርሳቸው አይቷል። ዘዳግምን ብታነቡ በጣም አስደናቂ መጽሐፍ ነው። ለእስራኤላውያን ተሰብስበው አንድ ሚሊዮን ምናምን የሚሆኑ እስራኤላውያን ተሰብስበው ሙሴ እየሰበከ ነበር እና ሙሴ ያላቸው አርባ ዓመት ሙሉ እግራችሁ አልነተብም ስትጓዙ አርባ ዓመት ሙሉ እግራችሁ አላበጠም፣ ልብሳችሁ አላረጀም፣ የምትበሉት አላጣችሁም። አርባ ዓመት ሙሉ ያንን ያደረገ ማን ነው? እግዚአብሔር ነው። እግዚአብሔር የሚገርም አምላክ ነው። መቶ ሃያ ዓመታት አስደናቂ፣ የእግዚአብሔር እጅ፣ የእግዚአብሔር ምሪት፣ የእግዚአብሔር መኖሪያነት ያየ ሰው ነው ሙሴ። አሁን አጭር ታሪክ ነው የምነግራችሁ። ታዲያ ሙሴ እጅግ በጣም ትሑት ሰው ነበር። እንትና ቅድም ማርያምና አሮን አመጽ ሊያስነሱበት ባሉበት ጊዜ እግዚአብሔር ተገለጠና ዘህልቁ 12 ላይ እንደ ሙሴ ያለ ሰው እንደ ሙሴ ትሑት የሆነ ሰው ከዚህም በኋላ አልነበረም ከዚህም በኋላ አይኖርም ተብሎ የተጻፈለት ሰው ነው። እጅግ በጣም ትሑት ሰው ሰው ትሑት ሊሆን የሚችለው እግዚአብሔርን ሲያውቅ ነው። እግዚአብሔርን ያየ በእግዚአብሔር የታመነ የእግዚአብሔርን የክንዱን ስራ የተመለከተ የጸሎት ፍቅር የነበረው እግዚአብሔር እንደማይጥል የሚያቅ ሰው ነበር ሙሴ የሙሴ አጭር ታሪክ አሁን ወደ ጸሎቱ ልምጣ የሙሴ ጸሎት የሚቀጥለው ነጥቤ ላይ ነው የጸሎቱ መግለጫ ላይ ስትመጡ አሁን የሙሴ ጸሎት የሚገርም ነው ጸሎቱና ዝማሬው በመግቢያው ላይ መግለጫ ነው የሚያቀርበው አሁን ላንብብላችሁ ምንድን ነው የሚለው ጌታ ሆይ በትውልደች ሁሉ አንተ መጠጊያ ስፍራ ሆንክልን። ቁጥር ሁለት ተራሮች ከመወለዳቸው በፊት ወይም ምድርና ዓለምን ከመፍጠር በፊት ከዘላለም እስከ ዘላለም አንተ አምላክ ነህ ብሎ ይናገራል። ይሄ የጸሎቱ መግለጫ የእግዚአብሔርን ምንነት የሚናገር ነው። እግዚአብሔር ዘላለማዊ ነው። ልክ ነው። ግን ለትውልድ ማን ነው እግዚአብሔር? አሁን ለሚያምኑበት ለታመኑት በስሙ ለተጠሩት የእግዚአብሔር ተከታዮች ለሆኑ ሰዎች እግዚአብሔር ምንድን ነው የሚያደርገው? ምንድን ነው የሚሆነው? እና እኔ ጥቂት ነገሮችን እዚህ ጋር አስቀምጫለሁ። ትውልድና ታሪካቸው አሁን ለትውልዶች ሁሉ መጠጊያ ስፍራ ሆንክልን ነው የሚለው። በእግዚአብሔር ያመኑ ትውልዶች ሁሉ መጠጊያቸው ማን ነው? እግዚአብሔር ነው። ማረፊያቸው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ከአዳም ጀምሮ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ በድንኳን የኖሩ ሰዎች ናቸው። እግዚአብሔር ጠራቸው፣ እግዚአብሔር መረጣቸው፣ እግዚአብሔር አጸደቃቸው፣ እግዚአብሔር መራቸው። በሕይወታቸው ዘመን ግን መኖሪያቸው ማን ነበር? እግዚአብሔር ነበር። በምድረ በዳ በዛ ዘመን የተለያዩ የጎሳ ግጭቶች ባሉበት ዘመንና ሁኔታ አስደናቂ መጠጊያ ሆኖ እግዚአብሔር እየመራ እያመራ ሲያኖራቸው ታይቷል። ለትውልዶች ሁሉ ለትውልድ ሁሉ ላመኑበት ለሚያምኑበት እግዚአብሔርን የመሰለ መጠጊያ ስፍራ የትም የለም። ለሰዎች ህይወት፣ መንፈሳዊ ህይወት እና ስጋዊም ህይወት። አሜሪካ ጊዜያዊ መጠጊያ ልትሆን ትችላለች። እግዚአብሔር ግን ዘላለማዊ መጠጊያ ነው። ይህንን ማወቅ በጣም አስፈላጊ ነው። እስራኤላውያን ከግብፅ ሲወጡ ለአራት መቶ ሰላሳ ዓመት እስራኤላውያን ግብፅ ኖረዋል። አሁን በቅርብ ጊዜ አንድ የተጠና ጥናት አንብቤያለሁ። ድሮ እንደዚህ አይነት ነገር ልበላቸው። አሁን መጽሐፍ ቅዱሳዊ ታሪኮችን ውሸት ናቸው ብሎ ለመናገር ብዙና ከፍተኛ እንቅስቃሴዎች አሉ። አሁን እስራኤላውያን ግብፅ ውስጥ 430 ዓመት አልኖሩም፣ ኖረው አልወጡም እና የሚል አዳዲስ ቲዎሪዎች በቅርብ ጊዜ ወጥተው ነበር እና እነዚህን ፅንሰ ሀሳቦችና የውሸት አባባሎች የሚያፈርሱ ብዙ ማስረጃዎች አሉ። አንዳንዶቹ ማስረጃዎች አሁን ኢንዲያና ፖሊስን ታዩታላችሁ። ኢንዲያና ፖሊስ አለ አይደለም? ከኢንዲያና ፖሊስ ወጣ ብሎ ካርሜል የሚባል አለ፣ ደግሞ ፊሸርስ የሚባል አለ። ዙሪያው እንደዚህ ወጣ ወጣ ብሎ ከተሞች አሉ። ልክ እንደዚሁ ይሄ ጌሴም ከሚባለው ቦታ እስራኤላውያን ከነበሩበት ቦታ እንደዚህ እንደ ሰበር ብኤሪያ ራቅ ራቅ ያሉ በጣም ብዙ አይሁዶች የነበሩበት በጣም ብዙ ሰዎች እንደ ከተሞች ዘመናዊ ከተሞች የሚመስሉ ግንቦች እንዳለ ባዶ ሆነው ተገኝተዋል በጥናቱ። እንዴት ባዶ ሊሆኑ ቻሉ? እስራኤላውያን አንድ ጊዜ ከግብፅ ውልቅ ባሉበት ጊዜ ከተሞቻቸውን በሙሉ ጥለው ነው የወጡት። እና ይሄ ማስረጃ ሊተረጎም የቻለው የመጽሐፍ ቅዱስ ታሪክ እውነት በመሆኑ ብቻ ነው። መጽሐፍ ቅዱስ እውነተኛ ታሪክ ነው። ስለዚህ አራት መቶ ሰላሳ ዓመት ኖረው በዚያ መከራ ውስጥ በዚያ ውጣውረድ ውስጥ እግዚአብሔር እያጸና እየጠበቀ እጅግ በጣም ከሚገመተው በላይ አብዝቶ ነው ያወጣቸው። አሁን ግብፃውያን በሙሉ እስራኤላውያን ቢጠፉ የሚፈልጉበት ጊዜ ነበር ግን በግብፃውያን ምኞት እስራኤላውያን አልጠፉም። በግብፃውያን ጭቆና እስራኤላውያን አልጠፉም። ለምን? ለትውልድ ሁሉ መጠጊያ ስፍራ ማን ነው እግዚአብሔር በመሆኑ ነው። አሁን ሙሴ ሲናገር ስሙት። ለትውልድ ሁሉ መጠጊያ ስፍራ ሆንክልን። አንተ መጠጊያ ስፍራ በመሆንህ አብርሃም፣ ይስሐቅ፣ ያዕቆብ ኖረው ነበር። እኛ ራሳችን እስራኤላውያን ከያዕቆብ ዘመን ጀምሮ እስከ አሁን ሙሴ ዘመን ድረስ አራት መቶ ሰላሳ ዓመት ህዝቡ ተጠብቆ ነበር። በምድረ በዳ አርባ ዓመት ስንመላለስ መጠጊያችን አንተ ሆነ ነው ያሳለፍ ነው። እነዚህ ሁሉ ነገሮች በአይምሮ እየመጡ ነው ይህንን እየተናገረው። ይሄ የሙሴ ንግግር ብቻ አይደለም። አሁን የሙሴ ንግግር ብቻ ቢሆን የአንድ ሰው ኦብዘርቬሽን ነው ልትሉ ትችላላችሁ። በእርግጥ የሙሴ ንግግር የእግዚአብሔር ቃል ነው። እዚህ ጋር እግዚአብሔር ነው በመንፈሱ ነገሮችን እየገለጠ ያለው ግን መዝሙር 46 ቁጥር 1ንና ሁለትን እዚህ ጋር ጽፌላችኋለሁ። መዝሙር 46 ላይ በኋላ ከሙሴ በኋላ የመጣው ዳዊት ምንድን ያለው? እግዚአብሔር መጠጊያችንና ኃይላችን ነው፣ በመከራም በጣም ቅርብ ረዳታችን ነው እግዚአብሔር። ስለዚህ ምድር ብትወሰድ፣ ተራሮች ወደ ባህር መካከል ቢሰጥሙም እኛ አንፈራም ብሎ ሲናገር ታያላችሁ። እግዚአብሔር ለትውልድ ሁሉ መጠጊያ ስፍራ እሱ ራሱ ሆንክልን ተብሎ እንደተነገረ፣ እዚህ ደግሞ መዝሙር ላይ እግዚአብሔር መጠጊያችን እና ኃይላችን ነው። የምንኖረው እግዚአብሔር ላይ ነው። የመጠጊያችን እግዚአብሔር ነው። መጠለያችን እግዚአብሔር ነው። መሪያችን እግዚአብሔር ነው። የሚያወጣን የሚያገባን እግዚአብሔር ነው። የሚመግበን የሚያኖረን፣ እስትንፋሳችንን የሚጠብቅ እግዚአብሔር ነው። ሰው በእግዚአብሔር አለመታመኑ ከሞኝነት በጣም ሞኝነት በጣም ሞኝነት በጣም ኋላ ቀርነት እንደሆነ ነው የማስበው። ሐዋርያው ቅዱስ ጳውሎስ ከሙሴ 1500 ዓመታት በኋላ ጌታ ኢየሱስ ክርስቶስን ያመነው ሐዋርያው ቅዱስ ጳውሎስ አንደኛ ቆርንቶስ ቆሮንቶስ 4:11 ላይ እንደዚህ ብሎ ተናግሯል። በጣም ብዙ ነገር አለው ከኋላና ከፊት። አንደኛ ቆሮንቶስ 4:11 ግን 4:11 ላይ ምን ብሏል ጳውሎስ? እስካሁኒቱ ሰዓት ድረስ እንኳ እኛ እንራባለን እኛ እንጠማለን እኛ እንራቆታለን እኛ እንንገላታለን መጠለያ ቦታ የለንም ብሎ ለቆሮንቶስ ሰዎች የጻፈው እኛ እኮ እየተሰደድን ነው ግን ምድራዊ መጠለያ ቦታ የለንም ግን መጠለያችን ማን ነው የሰማይና የምድሩ ጌታ እግዚአብሔር ነው እግዚአብሔር ላማኞች መጠለያ ነው እግዚአብሔር ላማኞች? ማረፊያ ነው። እግዚአብሔር ለአማኞች ጠባቂ ነው። እግዚአብሔር የአማኞች መከላከያ ነው። አብርሃምን እኔ ጋሻህ ነኝ ብሎ የተናገረው እግዚአብሔር የአማኞች ሁሉ ጠባቂ ስለሆነ ነው። የመጨረሻ ነጥቤ ወደ መጨረሻው ነጥቤ የሚያመጣኝ የሙሴ ጸሎት ጥልቅ ትምህርት የሚል አለኝ በሙሴ ልብ ውስጥ ጠልቆ የነበረው እውነት ምንድን ነው ብለን ብንጠይቅ፣ በሙሴ ልብ ውስጥ ጠልቆ የነበረው ትምህርት በሕይወቱ ከእግዚአብሔር ጋር ካያቸው ነገሮች የተነሳ ነው። ስለዚህ አማኞች የትም ይሁኑ የት፣ መኖሪያ ስፍራቸው እግዚአብሔር ነው። በሙሴ ውስጥ ጠልቆ የገባ እውነት ይሄ ነው። የትም ይሁን የት፣ ልክ ቅድም አባቴ የነገሩኝ ነገር ብያቸዋለሁ። የሰውን ሕይወት የትሎችን ሕይወት የሚመግብ ማን ነው? እግዚአብሔር ነው። እኔ እንደውም ስዊድን ላለው እዚህ በትርጉም ለሚረዳኝ ሰው እዚህ ጓሮ አለሁበት ቦታ ለቃሪያ ለመትከል አፈር ስቆፍር ያየኋቸው ነገሮች አሉ። ልክ ጓሯችሁ ብትቆፍሩ ውስጥ አፈር ውስጥ ምን ታገኛላችሁ? ወርሞች ታገኛላችሁ። እርዝ ወርሞች እና እኔ በጣም ነው የደነቀኝ። እዚህ እዚህ አፈር ውስጥ ያ ለስላሳ አካል የእርዝ ወርም እኮ ለስላሳ ነው አካሉ ያ ለስላሳ አካል በዛ ባፈር ውስጥ እየቶች ለኮለከ የመሄዱ ጥበብ ከአይምሮ በላይ ነው። እዛ ውስጥ በቅዝቃዜ አሁን በቅዝቃዜ በጣም ኤክስትሪም ኮልድ በሆነ ኢንቫይሮንመንት ያ ቀዝቃዛ አካል እኛ እንኳን እጃችንን በግላፍ ካልሸፈንን መውጣት የማንችል እዛ ውስጥ የሚኖሩ ፍጥረታት አሉ። ያንን የሚያኖር ማን ነው? እግዚአብሔር ነው። እግዚአብሔር ነው ይሁት። እግዚአብሔርን የማንታመን ከሆነ በጣም ስተናል ማለት ነው ሙሴ የእስራኤልን ሰዎች ሲባርክ የተጠቀመው ይህንኑ ሀሳብ ነው አሁን እዚህ ምን ብሏቸዋል ለእስራኤላውያን እዚህ ዘዳግም ሰላሳ ሶስት ላይ ዘዳግም ሰላሳ ሶስት በሙሉ ምዕራፉ ብትመለከቱ የአስራ ሁለቱን የያዕቆብን ልጆች የእስራኤል ነገድ የተባሉትን ከሮቤል ጀምሮ እስከ ቢንያም ድረስ እያንዳንዳቸውን ስማቸውን ነገዱን እየጠራ የሚባርክበት ቦታ ነው። አሁን ዘዳግም የሚያልቀው ምዕራፍ 34 ላይ ነው። ምዕራፍ 33 የበረከት ምዕራፍ ነው እና እያንዳንዱን እያነሳ ሲባርክ ቆይቶ ቁጥር 26 ላይ ሲመጣ ይሽሩን ሆይ ብሎ የያዕቆብ ልዩ መጠሪያ ስም ነው። በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ብሎ ለበረከትህ ለረዳትነት አንተን ለመርዳት ረድኤት የሚለው አንተን ለመርዳት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ብሎ እንደ እግዚአብሔር ያለ ማንም የለም። ቁጥር 27 መኖሪያህ የዘላለም አምላክ ነው፣ የዘላለምም ክንዶች ካንተ በታች ናቸው። ጠላትን ከፊት አውጥቶ አጥፋው ይላል ብሎ ሲነግራቸው ታያላችሁ። አሁን የመጨረሻ የመጨረሻው ምዕራፍ ነው። የመጨረሻው ምዕራፍ 34 ነው። 34 ላይ ሙሴ ወደ ተራራ ወጥቶ ሲሰናበት ነው የምታዩት። ግን 33 ላይ ለእስራኤላውያን የሚነግራቸው መኖሪያ የዘላለም አምላክ ነው፣ የእናንተ መኖሪያችሁ ይሄ ከነአን አይደለም፣ ይሄ ምድር አይደለም፣ ያልፋል። ይሄ በሙሉ መኖሪያችሁ የዘላለም አምላክ ነው። ይህ ዘላለማዊ ሰማይና ምድርን የፈጠረ እና ወደፊት ደግሞ ለዘላለም የሚኖር እሱ ነው መኖሪያችሁ መኖሪያችሁ እሱ ነው መኖሪያችሁ የዘላለም አምላክ ነው ይሄ የዘላለም አምላክ ደግሞ ክንዶች አሉት ልክ ይሄንን ምን ብለን እንጠራዋለን የሰዋዊ መግለጫ ሰዋዊ ባህሪን የሰጠ የእግዚአብሔር መግለጫ ነው የዘላለም አምላክ የዘላለም ክንዶች አሉት የዘላለም ክንዶቹ ከማበታች ናቸው። ካንተ በታች ናቸው። የዘላለም ክንዶቹ አቅፈውሃል፣ ደግፈውሃል። የዘላለም ክንዶቹ ተሸክመውሃል አንተ እስራኤል፣ ይሄ ይግባህ እያለ ነው የሚናገረው። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ይሄ ዮርዳኖስን ተሻግረው ከመግባታቸው በፊት የተነገረ ነገር ነው። ልክ ሙሴ ተራራ ላይ ወጥቶ ከተሰናበተ በኋላ ወዲያውኑ ዮርዳኖስን የተሻገሩት። ግን ዮርዳኖስን ከመሻገራቸው በፊት ይሄ መልእክት በመንፈስ ቅዱስ በእግዚአብሔር መንፈስ ለነሱ ተላከ። ምንድን ነው የሚለው? ምን ማለት ነው? መኖሪያ የዘላለም አምላክ ነው የሚለው የሚለውን ብትጠይቁ፣ እነዚህ የሚከተሉትን እንደ መግለጫ ተናግር ያለው ቃላቶች መቀመጫህ ማለት ነው። የዘላለም አምላክ ነው መኖሪያ መከለያህ ማለት ነው መውጫ መግቢያ ማለት ነው። መጋቢህ፣ ጠባቂህ፣ ፈዋሽህ፣ ተንከባካቢህ፣ ሕይወት ሰጪህ፣ በሕይወት ጠባቂህ፣ ጸሎትህን የሚመልስ እንደ ፈቃዱ የሆነውን የልብህን መሻት የሚሰጥህ ሁሉ ማለት ነው። ይሄ መኖሪያ የሚለው ቃል እግዚአብሔር መኖሪያችን ሲሆን ጠባቂያችን እግዚአብሔር ነው። ባለፈው ሳምንት አንደኛ ዮሐንስ ምዕራፍ ሁለት የመጨረሻ ቁጥር ሀያ ስምንትና ሀያ ዘጠኝንም ላይ ያየኑ ይህንኑ ነው። ምንድን ነው ዮሐንስ በጌታ በመንፈስ ቅዱስ ሆኖ የተናገረው፣ በእርሱ ምን አድርጉ ኑሩ። ትዕዛዝ ነው። እሱ መኖሪያችሁ ይሁን፣ እሱ መጠቅለያችሁ ይሁን፣ እሱ ውስጥ ክትት በሉ። እዚህም የሚናገረው ይህንን ነው። ተቀመጡ፣ እሱ ውስጥ መቀመጫችሁ እሱ ነው፣ መከለያችሁ እሱ ነው፣ መውጫ መግቢያችሁ እሱ ነው። እሱ መጠጊያችሁ እና መኖሪያችሁ ከሆነ በእሱ ነው የምትኖሩት። እሱ ይጠብቃችኋል፣ እሱ ያከብራችኋል፣ እሱ ይንከባከባችኋል። ጠላታችሁ እንደፈለገው በእናንተ ላይ ማድረግ አይችልም። ይሄ ነው፣ ይሄ ነው መልእክቱ እዚህ ቦታ ላይ እየተቀመጠ ያለው። እግዚአብሔር እየተመሰገነ ይሁን። ስለዚህ መልእክቱ ምንድን ነው? እዚህ ውስጥ ያለው መልእክት ጥልቅ መልእክት ጸሎት ውስጥ ያለው መጀመሪያው መጀመሪያው ቁጥር አንድ ላይ ያለው ጥልቅ መልእክት ምንድን ነው ብላችሁ ብትሉ እኔ የምናገረው ነገር አንደኛ እምነት ይኖራችሁ በሱ ላይ የሚለው መልእክት ነው። በሱ ላይ እረፍ በሉ፣ በሱ ላይ ታመኑ፣ አማኞች እውነተኛ አማኞች ሁኑለት፣ ለሱ ለእግዚአብሔር። እሱ በክፉ ዘመን የማይጥል የማይተው አምላክ ነው። እኔ ስለ ኢትዮጵያና አሁን ስላለው የዓለም ሕዝብ ሁኔታ ስመለከት ያለንበት ጊዜ በጣም መጥፎ ዘመን ነው። በዚህ ዘመን አንዳንድ ሰዎች እኛን ከኢትዮጵያ ውስጥ ደውለው የሚነግሩን ነገር አለ። ሰዎች እኮ በቃ መኖሪያ ያቃታቸው ጊዜ ነው መኖር መኖሪያ ያቃታቸው ጊዜ ድሮ አንድ ኩንታል ጤፍ መግዛት የሚቻልበት ጊዜ ነበር። አሁን አስር ኪሎ ጤፍ ለመግዛት ሰዎች እንደ ብርቅ ነገር የሚያዩበት ጊዜ ሆኗል። በዚህ ዘመን ሰዎች ማሰብ ያለባቸው ነገር ቢኖር ይህንን የዘላለም አምላክ ነው። የዘላለም አምላክ መኖሪያችን ነው ብለው ለሚሉ ሰዎች አዎ መኖሪያቸው ነው። በረሃብ ዘመን ይመግባቸዋል። በክፉ ዘመን መከለያና መጠበቂያ ይሆናቸዋል። በመጥፎ ዘመን መሸሸጊያ ይሆናቸዋል። ለጥያቄያቸው ሁሉ መልስ ይሆንላቸዋል። ቅድም ሐዋርያት 17ን ጠቀስ አድርጌ ነበር እና ሐዋርያት 17 ቁጥር 28 ላይ እዚህ ጋ ያለውን ሐዋርያው ቅዱስ ጳውሎስ ለአቴንስ ሰዎች ይሰብክ በነበረበት ጊዜ ቅድም ነግሬያቸዋለሁ በቁጥር 26 ላይ ያለውን። ቁጥር 28 ላይ ልክ ይህንኑ ሀሳብ ነው እየተናገረው ለፈላስፎቹ ምንድን ያላቸው እኛም የምንኖረው የምንንቀሳቀሰው ህልውናችንን ያገኘ ነው በሱ ነው። ይህም የእናንተ አንዳንድ ገጣሚዎች እኛ ደግሞ የእሱ ዘመዶች ነን እንዳሉት ነው። የነዚህን የፈላስፎች ገጣሚዎችን መጽሐፍ ያነበበ ሰው ነው ሐዋርያው ቅዱስ ጳውሎስ አንባቢ ነው። አንባቢ አንባቢ፣ እና የእነሱ ገጣሚዎች የገጠሙትን ግጥም አንብቧል። የእነሱ ገጣሚዎች የገጠሙት ምድብ ግጥም ምንድን ነው? እኛ የዚህ የዘላለሙ አምላክ ዘመዶች ነን ብለው ብለው ተናግረዋል ኦፍኮርስ በባህሪ ከሱ ጋር የሚያገናኘን የለም ግን ከሱ ፍጡራን በመሆናችን መሰረት የሱ ፍጡራን መሆናችንን የሚያንጸባርቅ እውነት መሆኑን ነው የሚናገር ስለዚህ እምነት ይኑራችሁ በሱ ላይ ታመኑ የዘላለም አምላክ በፖለቲካ በዘር በጦር መሳሪያ የማይገታ የማይለወጥ ጊዜና ቦታ የማይወስነው ሁሉን የሚችል በሁሉ ላይ ስልጣን ያለው አምላክ ነው። በሱ ታመኑ፣ በሱ ኑሩ፣ በሱ ተደገፉ። ደግሞ አንድ ነገር እወቁ። በክርስቶስ ኢየሱስ የዳናችሁ መሆናችሁን ካወቃችሁ እሱ ነው የእናንተ መኖሪያ፣ የእናንተ ጠባቂ፣ የእናንተ አውጪ አግቢ፣ የእናንተ የጸሎት መልስ እሱ ነው። ስለዚህ ወገኖች የመጨረሻ እዚህ አሁን ኢትዮጵያ ከመሄዴ በፊት የማቀርበው መልእክት ይሄ የሙሴ ጸሎት መግቢያ አስደናቂ ትምህርት ስለሰጠኝ ስለሆነ መኖሪያ እግዚአብሔር አምላካችን ለትውልድ ሁሉ መጠጊያ ስፍራ የሆነ ለእኔና ለእናንተ ደግሞ በክርስቶስ ኢየሱስ ተመሳሳይ መጠጊያ ስፍራ ሊሆን ራሱን የሰጠ አምላክ ነውና፣ በሱ ላይ እንጠለል፣ በሱ ላይ እንደገፍ፣ በሱ ላይ እንታመን፣ በሱ ላይ እንጽና እኛ ጸንተን፣ ለተቸገሩት፣ ለተጨነቁት፣ አሁን በፈተና ውስጥ ላሉት ምን ይውጠን ይሆን የሚቀጥለው ሳምንት የሚቀጥለው ወር ለሚሉት በጸሎት የምንተጋ የክርስቶስን የምስራች የምንናገር ደግሞም ብዙዎችን ከጨለማ ወደ ብርሃን የምናመጣ ሰዎች ያደርገናል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር በእውነቱና በቸርነቱ ይባርካችሁ። ያው መጸለያችንን እርስ በርስ አንተውም። ግን ይህንን መልእክት ስደመድም እንድንዘምር የፈለግኩት ቁጥር ሁለትን ነው። ይሄ የዘላለም አምላክ ለትውልዶች ሁሉ መጠጊያ ስፍራ የሆነው አምላክ እረኛችን እንደሆነ በማሰብ እንዘምረዋለን። ክብር ለእግዚአብሔር ይሁን። አምላክ እረኛ ነው። ቁጥር ሁለት ቁጥር ሁለት አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ክንድህ በርታ፣ በጠላት በር ስራቸው ይፍረስ፣ ይድቀቅ፣ ይሰበር። ሃሌሉያ ስምህ ለምልም ዙፋን ጽና፣ ለባሪያህ በጎ ውለሃልና፣ ሃሌሉያ። አምላክ እረኛዬ ነው፣ አምላኬ ረኛዬ ነው፣ አምላክ እረኛዬ ነው፣ አምላኬ ረኛዬ ነው። ውዳሴን ካፌ አንተን ከልቤ ከቶ አይጠፋም ብኖር ተርቤ ሃሌሉያ የቅርብ ወዳጄ የጦር አዝማቼ ብቻ ትለየኝ ብቆይ ተግቼ ሃሌሉያ አምላክ እረኛዬ ነው አምላኬ እረኛዬ ነው አምላክ እረኛዬ ነው። አምላኬ እረኛዬ ነው። ብቆም ብቀመጥ፣ ብሄድ ብተኛ አምላክ አንተ ነህ የእኔ ጓደኛ። ሃሌሉያ ጽልመት ቢመጣ የመከራጉም አንተን ጠርቼ እኔ አላፈርኩም። ሃሌሉያ አምላክ እረኛዬ ነው። አምላኬ ረኛዬ ነው። አምላክ እረኛዬ ነው። አምላኬ ረኛዬ ነው። ህመሞትህን ስጋዬ ለብሶ ይዋረድ ይለፍ ጽዋህን ቀምሶ፣ ሃሌሉያ የጻድቁ ሞት ነፍሴ ተጠምታ ትትገባ ትፈር ስምህን ጠርታ፣ ሃሌሉያ። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው፣ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። እንጸልይ። ቅዱስና ታላቂ ሆንክ የዘላለም አምላክ እግዚአብሔር አባታችን አንተ አምላካችን ለትውልዶች ሁሉ መጠጊያ ስፍራ ሆንክልን ተብሎ አንተ የሆንክልንን መጠጊያ ስፍራነት እንድናስብና አንተ መጠጊያችን መሆንህን በማመንና በማወቅ በአንተ ላይ ርፍ እንድንል በአንተ ሰላም፣ እረፍት፣ ደስታ እና እርካታ እንዲኖረን በዚህ እውነት ልባችንን ልትባርክ ወደህ ይህን ቃል ወደ እኛ ስላመጣህ እናመሰግንሃለን። አቤቱ ይህን እውነት ለልባችንና ለነፍሳችን እንድታሰርጽልን በዚህ እውነት እንድንወጣ እንድንገባ እንድትረዳን እንማጸንሃለን። እግዚአብሔር አምላካችን በመልካምነትህ በፊትህ እንድናመልክህ የረዳሃን አቤቱ ሳምንቶቻችንን ቀሪውን ጊዜዎቻችንን ሁሉ እንድትባርክ። በመልካምነት እንድትመራን በደመና አምድ ፍለፊታችን በእሳት አምድ ከኋላችን ሆነህ እንድየመራህ እንድትመራን ህይወታችንን ላንተ አሳልፈን እንሰጥሃለን። አቤቱ በአንተ ላይ የመታመን ኃይልና አቅም በህይወታችን ውስጥ አድርግልን። እግዚአብሔር ሆይ መልሰህ ደግመ አገናኘን። በነገር ሁሉ አንተ ከኛ ጋር ሁን። ክብር ሁሉ ለአንተ ይሁን። ኢትዮጵያን አገራችንን አስባት። እዚህም አሜሪካ ውስጥ ታላቅ ክብርህና መልካምነትህ ይገለጥ። አቤቱ አሜሪካንን እንደገና አነቃቃት፣ ወደ ራስህም መልሳት። እግዚአብሔር ሆይ እናመሰግንሃለን። ከፍ ከፍ በል፣ በሰላም አሰናብተን። በጌታችን በኢየሱስ ክርስቶስ ስም አሜን።